SBS Radio. ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ፕሮፌሰር አረን ተስፋዬ በዊሊያም ፓተርሰን ዩኒቨርሲቲ የፖለቲካል ሳይንስ ዲፓርትመንት ዋና ኃላፊ፣ በቅርቡ ቻይና ኢን ኢትዮጵያ በሚል ለህትመት ያበቁት መጽሐፉን ለተደራሲያን አቅርበዋል። በቅድሚያ ለምን ኢትዮጵያና የቻይና ግንኙነት እንዴት እንደተመሰረተ ከዛ ለምን አንነሳም? አመሰግናለሁ አቶ ካሳሁን ስለጋበዝከኝ ስለ ቻይና እና ኢትዮጵያ ግንኙነት ለመናገር እና ለማስረዳት የጠየከኝን ለመመለስ ትንሽ ወደ ኋላ መመለስ አለብን። ቻይና ኢትዮጵያ የመጣችው አሁን አይደለም። እንደውም ዲፕሎማቲክ ሪሌሽንስ የፈጠረችው ከኢትዮጵያ ጋር አጤ ኃይለሥላሴ ጊዜ በፈረንጅ አቆጣጠር አስራ ዘጠኝ መቶ ሰባዎቹ ውስጥ ነው። ኧርሊ ናይንቲን ሰቨንቲስ ነው። በዛን ጊዜ ኢትዮጵያ በንጉሱ ስር ከአሜሪካን ሀገር ጋራ ሚውቹዋል ዲፌንስ ፓክት ነበራት ም ከዛ አለፍ ብሎ ኢትዮጵያ ወታደሮች በኮሪያ ዘምተዋል። ዩናይትድ ኔሽንስ ጃንጥላ ስር በኮሌክቲቭ ሴኩሪቲ ኮሪያ ዘመቱ እንጂ ያው ውጊያው ከቻይናዎች ጋር ነበረ። ምክንያቱም የኮሪያ ክራይሲስ የመጣው በአሜሪካኖች እና በቻይናዎች በኮሪያ ላይ ስለተጣሉ ነው። እና ያን ጊዜ በአስራ ዘጠኝ መቶ ስልሳዎቹ ቻይና ከኢትዮጵያ ጋር ግንኙነት ለማድረግ አልቻለችም። እንደምታውቀው በአስራ ዘጠኝ መቶ አርባ ዘጠኝ ነው ቻይኒዝ ሬቮሉሽን የተካሄደው። ማሴቶንግ ማሴቶንግ እና ኮሚኒስት ፓርቲ ስልጣን ከያዘ በኋላ የሶስተኛ ዓለም ኮሎኒያል ህዝቦች ሶሊዳሪቲ በማድረግ በጠረንጃም ሆነ በስልትም ሆነ በትምህርትም ሆነ በብዙ ነገር ፓርቲኩላር አፍሪካ ውስጥ ቻይናዎች ሲረዱ ነበረ ኢትዮጵያ ግን በዚህ ከአሜሪካ ጋር ባላት ግንኙነት ምክንያት አሜሪካኖቹ ኢትዮጵያ መንግስት ይረዱ ነበረ፣ በመሳሪያም በአሰልጠንም ጦር ሰራዊቱን የመሳሰለ ነገር እና አጼው ግንኙነቱን አልፈለጉም ነበረ። በኋላ ግን አፍሪካን ኢንዲፔንደንት ሙቭመንት ሲያየሉ ሲመጡ ኢትዮጵያ ወደደችም ጠላችም መሪ ሆነች። እንዲያውም ጃንሆይ ያኔ ብዙ ከአፍሪካ ሀገር የመጡ ተማሪዎች ሊያስተምሩ ነበረ፣ አዲስ አበባ ዩኒቨርሲቲ። እንደውም እነዚህ ተማሪዎች ናቸው ካታሊስት የሆኑት ለኢትዮጵያ ምሁሮች ራዲካላይዝ እንዲሆኑ። የሆነ ሆኖ በዛን ጊዜ ቻይና የሶስተኛ ዓለም መሪ ስለሆነች፣ የአፍሪካ ነፃነት ግንባሮችንም በጣም ደጋፊ ስለሆነች የጃንሆይ መንግስት ኢግኖር ሊያደርገው አልቻለም እና ቀስ በቀስ ከቻይና ጋር ግንኙነት ተፈጠረ። የባህል የቻይና ባህል ኦርጋናይዜሽኖች ኢትዮጵያ መምጣት ጀመሩ። ኢትዮጵያም የባህል ኦርጋናይዜሽኖች ቻይና መሄድ ጀመሩ። ሆኖም በመጨረሻ ላይ ቻይና ዴሌጌሽን ኢትዮጵያ ሊመጣ ፈለገ። በዛን ጊዜ የቻይና ፎሬን ሚኒስቴር ቹኤን ላይ የሚባሉ በጣም ብልህ የሆኑ ሰው ነበሩና እሳቸውን ቻይናዎች ውስጥ ይልኩ ፈለጉ። አጼ ኃይለ ሥላሴ ግን አዲስ አበባ ከመጡ የቻይና ዴሌጌቶች አሜሪካኖችን ስለሚያስቀይሙ ለምን ወደ አስመራ አይመጡም ተባለ። እና ቱኤን ላይ ና ጃንሆይ የተገናኙት አስመራ ነው። ከዛ በኋላ የዲፕሎማቲክ ሪሌሽንስ ተፈጠረ፣ ተፈራረሙ፣ ፉሪ ሪኮግናይዝ የተዘራረጉ እና አምባሳደር ተቀያየሩ እና የመሳሰለ ነገር ነው። በሚሊተሪ ረዥም ጊዜ እንደምታውቀው አንተም ብዙዎቹም እንደሚያውቁት የሚሊተሪ ሬጂሙ ፎረን ፖሊሲ በጣም የአሜሪካኖችን መንግስት ፈልግ አልነበረም። እነሱም ደስ አላላቸውም በሚደረገው አብዮት ሌፍት ሊኒንግ አብዮት የሆነ ነገር ትንሽ ችግር ነበረ። በዛን ጊዜ ቻይናዎችም ሞክረው ነበረ ለመምጣት፣ ያው ዲፕሎማቲክ ሪሌሽኑ እንዳለ ሆኖ፣ ነገር ግን ቻይናዎቹ ደግሞ በዛን ጊዜ ደግሞ ለሶማሊያም ይረዱ ነበረ አርምስ በጠመንጃ በምናምን የመሳሰለ ነገር እና የሚሊተሪ ሬዥሙ የኢትዮጵያ ሊደርሽፖች በዛ ጊዜ በዚህ ተቀየሟቸውና እና ቀዝቃዛ ግንኙነት ነበረ። በኋላ ነው በአስራ ዘጠኝ መቶ ዘጠና እንደ ፈረንጅ አቆጣጠር ኢፒአርዲኤፍ በፕራይም ሚኒስተር መለስ ዜናዊ የሚመራው መንግስት ከተቋቋመ በኋላ ነው ቻይና እንደገና ኢትዮጵያ ፉል የመጣቸው። እና ቻይና አሁን አለም ከኢትዮጵያ ጋር ግንኙነት ያደረገችው የቆየ ነው ለማለት ነው። አንድ ነገር ማስተዋል ደግሞ ያለብን በጃንሆይም ጊዜ የሆነ በደርግም የሆነ በሪፐብሊክ ኦፍ ቻይና ታይዋን አገርም በጣም ጥራ ነበረ ከቻይና ከኢትዮጵያ ጋር ዲፕሎማቲክ ግንኙነት ለማድረግ በሚሊተሪ ሬጅሙም ጊዜ ብዙ ተራድኦ ታደረግ ነበረ ግን በመጨረሻ ላይ አልቀናትም እና ኢትዮጵያና የፒፕል ሪፐብሊክ ኦፍ ቻይና ግንኙነት በዛው ተጠናክረ ለማለት ነው። እና ኢትዮጵያን ያኔ ቻይና ግንኙነት ለማጠንከር የፈለግጅበት ነገር ምንድን ነው? ያው ይሄ የታይዋንና የቻይና ችግር ነው። ቀስ በቀስ የፒፕል ሪፐብሊክ ኦፍ ቻይና ታይዋንን ማርጂናላይዝ ለማለት የቻይና ቴሪቶሪነች ለማለት ለማድረግ በተባበሩት መንግስታትም በብዙ ሬዞሉሽን የመሳሰሉ ነገር ለማሸነፍ ትፈልግ ነበረ እና ምዕራባውያን በተለይ አሜሪካኖች ቻይናን አይሶሌት ለማድረግ ታይዋንን ይደግፉ ነበር እና የእነሹ ወይን ላይ እንደምንም ብለው የአፍሪካ ቮት ኢምፖርተንት ስለሆነ ኢትዮጵያ ደግሞ መሪ ስለሆነች የአፍሪካ ሀገሮች በአስራ ዘጠኝ መቶ ስልሳዎቹ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ የመርሁት እና ያቋቋሙት እነ ንኩሩማ እነ ጆሞ ኬንያታ የኃይለ ሥላሴም ስለነበሩ ይሄንን ቦት ስለምትፈልግ ነው ያኔ ቻይና ኢትዮጵያን የቀረበችው እና መጨረሻ ላይ ዲፕሎማቲክ ሪሌሽን ተቋቋመ። ትንሽ ስር የሰደደ ግንኙነት ነው ያለው ቻይና። በነ ፕራይም ሚኒስተር መለስ ጊዜ ግን ቻይና ፉሊ ወደ ኢትዮጵያ መጣች። ፖለቲካን እና ኢኮኖሚክ ቃዋንና ካልቸራል ቃዋን ያዛመጋቸው እና ሶሊድ የሆነ ሪሌሽንሽፕ በዛ ንግ ነው። በመጽሐፎ ውስጥ የቻይና ወደ ኢትዮጵያ የመዝለቅ ወይም ግንኙነቷን የማጎልበት ፍላጎቷ በሌሎች ሀገራት እንዳሉት የኢኮኖሚ ወይም የገበያ ሳይሆን በአጭር ጊዜ የፖለቲካ በረጅም ጊዜ ቁዳይ ሴኩሪቲ ወይም ጸጥታ ነው ብለዋል። በአሁኑ ወቅት ቻይና ከኢትዮጵያ የምትፈልገው ወይም ኢትዮጵያ ለቻይና የምትለግሳቸው ምን አይነት የፖለቲካና የጸጥታ ፋይዳዎች አሉ? እስካአሁንስ ምን አይነት ቱርፋቶችን አግኝታለች ማለት ይቻላል? በአሁኑ ና ኢትዮጵያ ግንኙነ ጥሩ ጥያቄ ነው። ቻይና ኢትዮጵያ የመጣችበት አሁን የቻይናና የኮንጎ ዴሞክራቲክ ሪፐብሊክ፣ የቻይናና የአንጎላ፣ የቻይናና የሞዛምቢክ፣ የቻይናና የጋቦን፣ አልጄሪያ ብትል ሪሶርስ ቤዝ የሆነ ነገር ነው። ሀብታም አገሮች ናቸው፣ ማዕድን አላቸው፣ ብዙ ወልዝ አላቸው አገሮች ናቸው እነዚ ሀገሮች። ኢትዮጵያ ግን ይህን ያህል ሪሶርስ የላት ሪሶርሷ ህዝቦቿ ናቸው። እና ቻይና የመጣችበት ኢትዮጵያ አንደኛው ዋና ነገሩ ኢትዮጵያ ፈረንጆች እንደሚሉት ብዙ ፖለቲካል ሪሶርሰስ አላት። የአፍሪካ ዩኒየን አዲስ አበባ ውስጥን ያለው እንደውም እሱን በቅርብ ጊዜ አንድ ሶስት መቶ ሚሊዮን ዶላር ሰጥታ ይሄ ትልቅ ተቋም እንዲሻሻል አድርጋለች። ከዛ የዩኤን ኢኮኖሚክ ኮሚሽን ፎር አፍሪካ ራሱ ደግሞ ያለው ኢትዮጵያ ውስጥ ነው ያለው። በአፍሪካን ስታንድ ባይ ፎርስ የሚባለው ከአፍሪካ ዩኒየን ጋር የሚሰራ እሱ ራሱ ጅቡቲ ነው ያለው። ኢትዮጵያም ብራንቾች አሉ ማለት ነው። ኢጋድ ራሱ በኢንተርገቨርንመንታል አሶሲሽን ፎር ዲቨሎፕመንት ጅቡቲ ውስጥ ነው ያለው። ሶስተኛው ይሄ ሪጅኑ ለሆነት አፍሪካ በዛ ያሉ የሴኪሪቲ ኢሹስ ያሉበት ቀጠና ነው። እና ቻይና ግሬት ፓወር ለመሆን ኦፍኮርስ ሴኪሪቲ ካውንስል ውስጥ ሜምበር ነች። እና በፊት ያላደረገችውን አሁን ለማድረግ ብሉ ሄልመት ሉና በየክራይሲስ ሴንተሩ አፍሪካ ውስጥ እሳት ለማጥፋት አዝ ቤፌት ሰግሬት ፓወር ነው እንደሚሉት ኦፖርቹኒቲ ታገኛለች ማለት ነው። እና ኢትዮጵያ ለቻይና የምታቀርበው ነገር ፖለቲካል ሪሶርሰስ ነው። በአጭሩ ፈረንዶች እንደሚሉት ዋን ስቶፕ ሾፒንግ ሴንተር ነው። ቻይና ዴሌጌቶች ቻይና አዲስ አበባ ውስጥ ብዙ አፍሪካን ሊደርስ በአንድ ወር በሁለት ወለት ታገኝ ትችላለች ማለት ነው። የአፍሪካ ዩኒየን ዴሊቨሬት ሲያደርግ በብዙ ኢሹ ላይ ደግሞ ኢንፍሉዌንስ ለማድረግም አቅም አላት ማለት ነው። ምክንያቱም ግንኙነት ያላት ከብዙ አፍሪካ ሀገሮች ጋር የመሳሰለ ነገር ነው እና ይሄ ኢትዮጵያ ያላት ግንኙነት ወይንም ደግሞም ከአፍሪካም ያላት ግንኙነት እንደ አጋጣሚ ሆኖ የቻይና መንግስት በቅርቡ ጊዜ ጎንግ አውት የሚል ፖሊሲ ስላወጣ፣ ጎንግ አውት ማለት ዓለም ውስጥ ሀያል መንግስት ለመሆን ቻይና ከፈለገች ዓለም ውስጥ ወጣ፣ በፖለቲካም በዲፕሎማሲም በኢኮኖሚም በኢንቨስትመንትም ከብዙ ሀገር እና ከብዙ ህዝቦች ጋራ ለመገናኘት የወጣ ፖሊሲ ስለሆነ ይሄ ፖሊሲ እንዳጋጣሚ ከኢትዮጵያ ካላት ግንኙነት ጋራ የተጣመረ ነው። በዚህ ጉዳይ ነው ኢኮኖሚክ ኢንትረስት ኦፎርስ አላት። ኢትዮጵያ ፖፑሌሽን ብዙ ነው፣ ማርኬትም አለ። ግን ጠቅላላውኑ አፍሪካ ስንመለከት ይሄን ያህል ሰውን እንደሚለው አፍሪካ ኢምፖርታንት አይደለችም በቻይና። ምክንያቱም የሚበዛው ግሎባል ትሬድ የሚካሄደው ከቻይና ጋራ ከአውሮፓውያኖች ጋር እና ከካናዳ እና ከዩኤስ ነው። ይሄ ደግሞ ጂዲፒያቸው በጣም ትልቅ ስለሆነ ነው ማለት ነው። አሁን እንዳስቀመጡት በተለይ ኢትዮጵያ ከፍተኛ የሆነ የፖለቲካ ሪሶርስ ስላላት ቻይናም አንዱ ትኩረቷ በዛ ላይ ነው ብሏል። በኢትዮጵያ በኩልስ ይሄንን የፖለቲካ ሪሶርስ ዋጋውን በውል ተረድተውታል። ያንንስ በአግባቡ ያንን ለመሸጥ እና በዛም የኢትዮጵያን ብሔራዊ ጥቅም መጠቀሚያ እያዋሉት ይገኛሉ። በምንዛሬ መልክ አለ ነገር የጀመሩት ጠቅላይ ሚኒስትር መለስ ዜናዊ ናቸው ከምዕራብ ጋር ያለውን የኒዮ ሊበራል ስርዓት አፍሪካ ላይ የፎስትድ የሆነውን በማጥላላት ከዓለም ባንክ እና ከአይ ኤም ኤፍ ብድርና ዲፐንደንስ መላቀቅ አለብን ብለው ከቻይና ጋር ሳውት ሳውት ሪሌሽንሽፕ ብለው የጀመሩት ሪሌሽንሽፕ ግንኙነት ነው ለኢኮኖሚክ ዲቨሎፕመንት ቻይናዎች መበደር ይሻለናል ከአለም ባንክና ከአይ ኤም ኤፍ ይልቅ ብሎ የተጀመረ ነገር ነው። ዋናው ነገሩ የኢትዮጵያ መሪዎች ይህንን የፈለጉበት ምክንያት የምዕራባውያን ዲቨሎፕመንት ኤድ እና ብድር ሁልጊዜ ከኮንዲሽናሊቲ ጋር የተታሰረ ነው። ወይ ዴሞክራሲ አምጡ ይላሉ፣ ወይ ሂዩመን ራይት ይላሉ፣ ወይ ይህን አምጡ ይላሉ፣ ይሄ ይላሉ። የቻይና ሎን ለኢትዮጵያ ግን ለአፍሪካም በጠቅላላው ኖ ስትሪምስ። ምክንያቱም ቋሚ የሆነ የቻይና ፖሊሲ ምንድን ነው? እኛ ፍሬንድሽፕ ነው የምንፈልገው ከታዳጊ ሀገሮች ጋር እንጂ በዶሜስቲክ አፌራቸው ገብተን ኮንዲሽናሊቲ አንጥልም የሚል እንደውም ለቴን ፕሪንሲፕልስ ነው እንደዛ ነገር የመሳሰለ ነገር በፊት እንደ ናይንቲን ሲክስቲስ የወጣ የፖሊሲ ዶክመንት አላቸው እና እና ይሄ በጣም አትራክቲቭ ነበረ ለኢትዮጵያ መሪዎች ኢኮኖሚክ አሲስተንስ ቴክኖሎጂ ትራንስፈር ያደርጋሉ። ወዛው ኮንዲሽናሊቲ ሽዶ ዋስት ማለት ነው። ይሄ ሆኖ ሳለ ግን ብዙ ጊዜ የሚጠየቀው ምን ያህል ነው ለአፍሪካ ቻይና የምትሰጠው ፎረን ኤድ ለምሳሌ ወይም ምን ያህል ነው ለኢትዮጵያ ፎረን ኤድ የምትሰጠው፣ የዛሬ ሀያ አመት ስንት ሰጠች ቢባል? እኔ ይህንን መጽሐፌን ስጽፍና ሪሰርች ሳደርግ በጣም በጣም ከባድ ሆኖ ያገኘሁት የቻይና ከኢትዮጵያ ጋር ያለው ኢኮኖሚ ግንኙነት ትራንስፓረንት አይደለም። መለየት ነው የሚያቅት፣ የትኛው ነው ብድር፣ የትኛው ነው ፎረን አሲስተንስ፣ የትኛው ነው ቢዝነሱ ለማለት ነው። ምክንያቱም ብዙ ጊዜ ኢትዮጵያ ብቻ ያለ አፍሪካ ውስጥም ኔጎሽት ሲደረግ ከቻይና ጋራ ቻይናዎች ምን ይላሉ? እሺ ይሄንን መንገድ ከዚህ እስከዛ ድረስ እንሰራላችኋለን ወይንም ይሄንን ዳም እንሰራለን ይህንን ነገር እንሰራለን ይሉና ይፈራረማሉ። ከአፍሪካ መንግስት ጋር በሚፈራረሙበት ጊዜ ቢዝነሱ የሚሰጠው ለቻይኒዝ ካምፓኒ ነው፣ ብድሩ የሚመጣው ከቻይኒዝ ኤክዚም ባንክ እና በጣም የተሳሰረ ነገር ነው። ግልጥ ያለ ነገር የለም እና ያንተን ጥያቄ ለመመለስ ይቸግራል ግን ደግሞ ቪዝብል የሆነ ነገር ደግሞ ቻይናዎች የሰሩት ፕሮጀክቶች ኢትዮጵያ ውስጥ ማለት አሉ። በዛ ካየነው ትክክል ነው። ኢትዮጵያን ኔጎሽዬተርስ አሲሜትሪክ የሆነ ሪሌሽንሽፓቸው ከቻይና ግን ኢትዮጵያኖች ቻይናን በደንብ አርገው ስትራቴጂክ ማኔጅ አድርገዋል። ባላቸው አቅም ማለት ነው የአሲሜትሪክ ሪሌሽንሽፑ እንዳለ ሆኖ እንደሚያውቁት በሁለት ሀገሮች ውስጥ ግንኙነቶች ሲመሰረቱ አንዱም ሰጥቶ በመቀበል መርሆችን ወይም ትላበሱ ወይም ጥረታቸውን ያደረጉ ናቸው። ኢትዮጵያ ከቻይና የምትሻው ምንድን ነው? ቻይና ቅድም እንዳሉሱት በተለይ በፖለቲካውና በሴኪሪቲው ኢትዮጵያ እንደምትፈልግ፣ ኢትዮጵያ ቻይናን የምትፈልገው ከምን ዘርፍ ነው? ሲሚላሪቲ አለ። ኢትዮጵያና ቻይና ሁለቱም ኤምፓየር ነበሩ። ሁለቱም ትልቅ አብዮት አካሂደዋል። የቻይና በደንብ አድርጎ የተጨረሰ ያለቀ እና ሰክሰስፉል የሆነ ነው። የኢትዮጵያ ግን አብዮቱ በፊት ተጨናገፈ። ሌፕቱም ዲቫይድድ ሆነ። መጨረሻ ላይ ሚሊተሪው መጣ። ሚሊተሪውን ደግሞ ለመዋጋት ደግሞ ብዙ ሪጅናል ግሩፕስ ተነሱ። መጨረሻ ላይ ከብዙ አመት በኋላ አሸንፈው አዲስ አበባ ገቡ። ሚንዋይል ኢኮኖሚው ተንኮታኩቶ ነበር። እና እሱ ለመገንባት እንግዲህ ደግሞ ብዙ ስራ መሰራት ነበረበት ማለት ነው። ኢትዮጵያ ከቻይና ምን ትፈልጋለች ያልከው ጥያቄ በጣም ጥሩ ነው። ኢትዮጵያ ከቻይና የምትፈልገው ነገር ያን እኔ እስከ አማቆ ድረስ እና ሪሰርች አድርጌ እስከነበብኩት ድረስ ቻይና ለኢትዮጵያ እንደ ሞዴል ነበረ የታየችው፣ እንደ ኤዥን ሞዴል ነበረ የታየችው። ከረሀብተኛ አገር ከተናቀች አገር ቻይና እንደምንም ብላ ታግላ አገሯን ሶሻሊስት ሪፐብሊክ ማስረታ ወደር ሶሻሊዝም ወደድ አልወደድክም ዋና ትልቁ ወገን ረሃብን አጥፍታ ህዝቧን መግባ ግሬት ፓወር ድረስ አደረሰች። ይሄ ትልቅ ነገር ነው። እና ይህን ያደረጉት መጀመሪያው ስቆረቆር ማስኬቶንግ ነበሩ። ከዛ ወደ ገበያ ስርዓት የቀየረው ጀንጆ ፒንግ ነው፣ ሪፎርም አድርጎ አሁን ቻይና ሁለት ፖለቲካል ሲስተም እስከ ቅርብ ድረስ ድረስ ሁለት ኢኮኖሚክ ሲስተም እና ዋን ፖለቲካል ሲስተም ነባራል እና ቻይና በአፍሪካ እንደ ሰክሰስፉል ሀገር ነው የምትታየው። የኢትዮጵያ መሪዎቹም የዘናናንኪስ የመጡት አዲስ አበባ እንደ ሰክሰስፉል ሀገር ነው የሚያዋት፣ እና ኢትዮጵያን በዛ አቅጣጫ ለማዋቀር እና ቴክ ሌድ ዲቨሎፕመንት ለማድረግ እኔ እስከማውቀው ድረስ ያደረጉት ፖሊሲ ነው። እና ቻይና ሳውዝ ኮሪያም እንደ ሞዴል ነበር የሚታየው። እውነቱን እንናገር አፍሪካ ከቻይና የምትፈልገው ነገር ሁለት ነው። አፍሪካ የሌላት ነገር ለኢኮኖሚክ ዲቨሎፕመንት፣ አንዱ ካፒታል ነው፣ አንዱ ቴክኖሎጂ ነው። ቻይና ታሟላለች ሁለቱ። ቻይና ታሟላለች ሁለቱ። ወስቱ ይሄንን ሊያደርግ አልቻለም አፍሪካ ውስጥ። ቻይና ግን ዩኒላተራሊ ሪሶርስ ኢትዮጵያ ውስጥ ልትልክ ትችላለች ሪሶርስ ከአውሮፓ ከዩኤስ ዩኒላተሪ ለማምጣት ከአንበሳ ስጋ እንደመፈልቀቅ ነው። ምክንያቱም ብዙ ኢንትረስት ግሩፕ ስላሉ። ስለዚህ በአጭሩ እኔ እንደሚመስለኝ እኔ ተማቆ ድረስና ሪሰርች ያደረኩት የኤዥያን ሞዴል ኦፍ ዲቨሎፕመንት በዘ ናይንቲ ናይንቲስ ለመቶሴሮች ጥሩ ሞዴል መስሎ የታየ ነገር ነው እና በሞደርናይዜሽን በኩል ቻይና እንደ ኤግዛምፕል ትታይ ነበረ። ለማለት በመጽሐፎ ውስጥ እንደተጠቀሱት ሳሀራ በታች ባሉ ሀገሮች ውስጥ ቻይና ለመጀመሪያ ጊዜ የወታደራዊ አታሼ አዲስ አበባ የሚገኘው ኤምባሲ ውስጥ አስቀምጣለች። ይሄ የሚያሳየው ምንድን ነው? የቻይና የወደፊት የረጅም ጊዜ ወታደራዊ ግንኙነት ከኢትዮጵያ ጋር ማዝለቅ ነው ወይስ በአፍሪካ ሀገራት ውስጥ ቻይና እንደ መመልከቻ ቀጠና ወይም ወታደራዊ እንቅስቃሴዎችን ወይም ከሴኩሪቲ ጋር የተያዘ ከረጅም ጊዜ የቻይና ፍላጎት ጋር ወይም በአካባቢው ላይ ተጽዕኖ ከማሳደር አኳያ ኢትዮጵያን እንደ ማዕከል ለማድረግ የታሰበ ጅምር መነሻ ተደርጎ ሊታይ ይችላል። ሌሎች ሀገራት በተለይ ኢትዮጵያ ውስጥ ወታደራዊ አታሼ ከሰብ ሰሃራ በታች ባሉት ሀገሮች የማቆማ መልእክት ምንድን ነው? ይህንን መጽሐፍ ስጽፍ አንድ ኢትዮጵያ ውስጥ ብቻ ነበረ ቻይና ሚሊተሪ አታሼ ኤምባሲ ውስጥ የነበረው። አሁን ግን አንድ ሌላ ሀገር ተጨምሯል፣ ኬንያ ነው መሰለኝ። በነገራችን ላይ የኢትዮጵያ መንግስትና የቻይና መንግስት በደንብ አድርገው ወታደራዊ ልውውጥ ያደርጉ ነበረ። የኢትዮጵያ ወታደሮች በብዙ የወታደሮች ዲሲፕሊን ውስጥ ለመማርና ለመሳተፍ ቻይና ሄደዋል። የኢትዮጵያ መሪዎችም የሄዱ ነበረ። የኢትዮጵያ ቢዝነስሜኖችም የሄዱ ነበረ። ፈዳት ማ ነገር ግን የሚሊተሪ አታሼው ቻይና ኤምባሲ ውስጥ አዲስ አበባ መኖሩ ያኔ ይህንን መጣፍ አክሲደንታል አይደል። የምዕራባውያን ፎረን ፖሊሲ ለምሳሌ አፍሪካ ውስጥ ልለየው አልችልም። ኢትዮጵያና ከአፍሪካ ጋር የተያያዘ ነገር ነው። ምክንያቱም ኪ አንከር ስቴት የሚባሉ አፍሪካ ውስጥ ግብፅ ሰሜን ላይ፣ ናይጄሪያ ምዕራብ ላይ፣ ሳውዝ አፍሪካ ታች፣ ኢትዮጵያ ደግሞ ሆርን ኦፍ አፍሪካ እነዚህ ኪ አንከር ስቴትስ ናቸው። የአሜሪካኖች ፎረን ፖሊሲ በዛ ነው ግን የሚለው ምክንያቱም ሪጅናል ፓወርስ ናቸው እና ኮንፍሊክት ይመጣ ምናምን ብርቱም ጦር ስላላቸው በእነሱ ነው የሚተማመኑት ማለት ነው። ቻይናም ኢትዮጵያ ውስጥ ሚሊተሪ አታሼ ያላት ዋና ምክንያቱ ኢትዮጵያን ሪኮግናይዝ በማድረጓ ነው፣ ስትራቴጂክ የሆነ ቦታ በመያዟ ኢትዮጵያ ሶሊድ የሆነ ሚሊተሪ ፓወርን ስላላት ነው። በዚህ ላይ ደግሞ የተያያዘ ነገር ደግሞ የኢትዮጵያ ቀጠና ያለችበት ይሄ ቀይ ባህር ለምሳሌ በጣም ክሪቲካል ነው ነ ሰማኒያ ፐርሰንት የሚሆነው የቻይና ኤክስፖርት በቀይ ባህር አልፎ በባህል ኤልመንደብ አልፎ በስዌዝ ከናል አልፎ ሰማንያ ፐርሰንት ከአውሮፓ ጋር ያላት ትሬድ በዛ ነው የሚያልፈው። እንዳውም በቅርቡ አሁን ቻይና ጅቡቲ ላይ ሚሊተሪ ቤዝ አቋቁማለች። ጎረቤቷ የአሜሪካኑ ካምፕ ሌኖር የሚባል ለሚኖር የሚባል ሚሊተሪ ቤዝ ነው እዛ ቀጠና ውስጥ ስድስት ሰባት የሚሆነ ሚሊተሪ ቤዝ አለ። የአረቦች ያለ የጣሊያኖችም እየመጡ ነው። ህንድ ደግሞ መታለች እዛ ቻይና ስለመጣ። ራሽያኖች ደግሞ አሁን ሚሊተሪ ቤዝ ኤክስፕሎር እያደረጉ ነው ከኤርትሪያ ጋር እና ሰፈሩ የጦር ሰፈር እየሆነ ነው። ዋናው ኦፍኮርስ የኤነርጂ ነገር ነው። ቻይና በጣም ዲፐንደንት ነች በኤነርጂ ብዙ ሪሌሽንሽፕ አላት ከአረቦች ጋራም። ይሄን በመሳሰለ ነገር ነው አጠቃላይ ስናየው ነው ለምን ቻይና ሚሊቴሪ አታሽ ያላት ከአዲስ አበባ ውስጥ የቻይና ኤምባሲ ለማለት ነው። ሰፈሩ፣ ቀጠናው በሞላ ብዙ የሴኪሪቲ ኢሹ ስላለው ነው። በዚህ የተነሳ ነው ቻይና መጅቡ ተለያየ ሚሊቴሪ ቤዛ ቋቋዎች ለማለት ነው። ከእርስዎ ምርምር አኳያ በተለይም በዚህ በዓለም አቀፍ ግንኙነት ላይ የፖለቲካ ሳይንስ ተጠባቢ ነትና በተለይ የውጭ ጉድነት ፖሊሲን አስመልክቶ ከረጅም ጊዜ የኢትዮጵያ ብሔራዊ ጥቅም አኳያ ሆነ እንደዚሁ ከአካባቢው ላይ ኢትዮጵያ ያላትን ተጽዕኖ በብርቱ ለማሳደር እና በዛም ተጠቃሚ ለመሆን በተለይ ከቻይና አሁን እንደምናውቀው ሉላዊ ግሎባል የመሪነቱን ቦታ በቅርቡ ትይዛለች። ይሄ በብዙዎች ሰዎች ዘንድ እምነት ያሳ አደረ ጉዳይ ነው። ኢትዮጵያ ያንን ተጠቃሚ ለመሆን የወደፊቱ ምን አይነት ስትራቴጂክ የሆነ የውጭ ግንኙነት ፖሊሲ ሊኖራት ይገባል፣ በተለይ ቻይናን በተመለከተ ይላሉ። ከኢትዮጵያ ብሔራዊ ጥቅም አኳያ እንደዚህ አስተያየት የብሔራዊ ጥቅም በመጀመሪያ መረጋገጥ ያለበት የኢትዮጵያ ስቴት ስትሮንግ ስቴት ሲሆን ነው። ኤሊት ኮንሰንሰስ ኖሮ ስትሮንግ ስቴት ሲሆን፣ ሌሎችም የውጭ ሀገር መንግስቶች ኮንፊደንስ አላቸው ዲል ለማድረግ ካልሆነ ግን ዊዝ ዊክ ሀንድ እንደሚሉት ፈረንጆች ዲል ለማድረግ ወዳጆቻችንም ሆነ ከጠላቶቻችንም ሆነ ትንሽ የሚከብድ ይመስለኛል። አሁን በአጭሩ ቀዝቃዛ ጦርነት እየተጀመረ ነው በአሜሪካን እና በቻይና። ይሄ ደግሞ ፕሌይ አውት የሚያደርገው አፍሪካ ላይ ነው ምክንያቱም ፉክክሩ አፍሪካ ላይ ሪሶርስ ነው። አሁን ለምሳሌ እንደምታውቀው አፍሪኮም የሚባል የአሜሪካኖች የጦር ኃይሎች አፍሪካን ብቻ የሚያይና ስለ ሴኪዩሪቲ ኢሹ ኮንሰርን የሚያደርገው ጀርመኒ ውስጥ አለ። ስቱትጋርት ያለ አፍሪካ ውስጥ ሊቋቋም ነበረ። የአፍሪካ መንግስቶች ፈርተው ወደዛ ተቋቁሟል። እሱ አሁን ሳሄል ያሉ ከሰሀራ በታች ያሉ ሀገሮች ያሉ ዌስት አፍሪካ ጠቅላላ ሆኑ ከናይጄሪያ በላይ ከጋና በላይ ያለው ሳይል እነ ሞሪታንያ የመሳሰሉ ራዲካል ቴሮሪዝም እየታመሱ ናቸው። እና እነሱን ለመዋጋት የአፍሪካ መንግስቶች እዛ ያሉት ደካማ ስለሆኑ እየረዳሁኝ ነው ነው የሚለው ፈረንሳይም። ገብቷል እዛ ሀገር ውስጥ እና እንደዛ ነው። ቻይናዎቹም ኢንትረስቲን ናቸው አንዳንድ ቦታ ለምሳሌ ዳርፉር ነበሩ ብሉ ሄልመት ጉ ነው። ሴራሊዮንም ነበሩ ብሉ ሄልመት ጉ ነው። ክራይሲስ ኤሪያ ነው። የተባበሩት መንግስታት ኦብሊጌሽን አለባቸው፣ ፒስ ኪፐርስ ናቸው። እንደሚመስለኝ እዚህ ቴሮሪዝም እሳት ማጥፋት፣ እዛ ቴሮሪዝም እሳት መጥፋት ሳይሆን ሰሃራ ውስጥ ራሱ በረሃው ስር ትልቅ የዘይት ዲፖዚት አለ፣ ትልቅ ትልቅ ዴፖዚት ዲፖዚት አለ እና ጦርነቱ ዋና ነገሩ ሎንግ ተርሙ እሱን ማን ዶሚኔት ያደርገዋል ማለት ነው። ቶኒ ፈርስት ሴንቸሪ ነው። ኮልድ ወሩ በዛ ነው የተያያዘው። ከኢትዮጵያ ጋር ደግሞ የሚያያይዘው ነገር ደግሞ ያው እንዳልኩት ቅድም የቀጠናው ጉዳይ ነው። ዋና ቀጠና ስለሆነ እሱን ለማንም ለማስደፈር ምዕራቢያኖችም አይፈለ አውሮፓኖችም አይፈልጉም፣ አሜሪካኖችም አይፈልጉም ለማለት ነው። ኢትዮጵያ ጥሩ ሀንድ ለመጫወት የምትችለው በዚህ እያያዝም ይችላል ከአባይ ወንዝ ጋራ ከግድቡም ጋራ ከምንም ጋራ ጥሩ ዩናይትድ የሆነ ኤሊት ሲኖራት ነው። በነገራችን ላይ ቻይና ግብፅ ጋርም በጣም የጠነከረ ግንኙነት ያለ ለምንድን ነው? ግብፅ ስትራቴጂክ ነው። ስዌስ ካናል አለ እና ብዙ ነገር እየሰራች ነው። ትልቅ አዲስ ከተማ በረሃ ውስጥ አሁን እየተገነባ ነው ያለ። ቻይናዎች በጣም ስማርት ናቸው። ብዙ ካርታ ነው የሚጫወቱት። በመጽሐፉ ውስጥ እንዳነሱት ቻይና በተለይ በአፍሪካ ውስጥ የተለያየ ሀገር የተለያዩ ፍላጎቶች አሏት። እያንዳንዳቸው ሀገር ግንኙታቸውን በዛው መሰረት የተለያየ ነው የሚሆነው። በደፈናው በጥቅሉ ቻይና ከአፍሪካ ምን ትፈልጋለች? አፍሪካስ ከቻይና ምን ትፈልጋለች? እስካሁንስ ያለው ግንኙነት እንደምን ነው የሚገለጠው? አፍሪካ ከቻይና የምትፈልገው ሁለት ነገር ነው፣ ካፒታል እና ቴክኖሎጂ ነው ዲማንድ ቻይና እሱን ለማቅረብ ትችላለች። ቢሊቲ አላት። ባጭሩ ከሚራ መጣ አይችልም። ይሄ ነገር ይሄ የተራሮ ድርጅቶች ያው ሲንጠባጠር ነው የሚመጣው። የረባም አይደለም። ኮንዲሽናሊቲም አለበት ብዙ ነገር አለበት። አሜሪካኖች አሁን ለምሳሌ ቻይናዎች ኢንቨስት እንደሚያደርጉት ኢንቨስት ሊያደረጉ አይደፍሩም። የአሜሪካን ኮርፖሬሽኖች፣ የአውሮፓውያን ኮርፖሬሽኖች ሪስክ አቨርስ ናቸው። ቻይና ዴንጀረስ የሆነ ቦታ ጦርነት ያለበት ቀጠና ሚዳ ኢንቨስት ያደርጋለች እና አፍሪካውያኖች ትዊን ዲማንድ አላቸው ካፒታል እና ቴክኖሎጂ ነው አፍሪካ። ቻይና እሱን ለማሟረድ ትችላለች። ሁለተኛ ነገር ብዙ ጊዜ የምዕራባውያን ጸሐፊዎች ሲጽፉ የት አለ አፍሪካን ኤጀንሲ ይላሉ። በዚህ በአፍሪካና ቻይና ግንኙነት አሲሚትሪካል ስለሆነ አፍሪካን ኤጀንሲ የት አለ? ቻይና ወሬሽስ ድራገን ነች፣ ሪሶርስ ለመብላት ብቻ ነው የመጣችው ምንም ፋይዳ አይላትም። ኤክስፕሎይት ታደርጋለች ልክ እንደ በፊቱ አዲስ ኮሎኒያሊዝም ሊመጣ ነው አፍሪካ እያሉ ከብረው እየመቱ የሚጽፉ ሰዎች ብዙ አሉ። እሱ አንድ ቪው ነው። ሌላው ቪው ደግሞ አይደለም፣ ቻይናዎች ኢንቨስት ያደርጋሉ አፍሪካ ውስጥ። ቻይናዎች ቴክኖሎጂ ትራንስፈር እያደረጉ ነው ያሉት። ቻይናዎች የአፍሪካን ኢንፍራስትራክቸር ቢልድ እያደረጉ ነው እና ሪሌሽንሽፑ ሳውዝ ሳውዝ ነው። ይሄ ከምዕራብ የሚጻፈው ነገር እንደውም ግማሹ ሬሲዝም ነው ብለው የሚከራከሩ አሉ። አንድ እኔም ወደው ጸሐፊ ግሎባል ሳውዝ ዳይሬክተር ነው ስሙ ቤሎ ነው። አንድ ጥሩ መጣጥፎ፣ ልክ ነው እንደዚህ ይባላል። እኔም እንደዛ ሳስብ ነበረ። ግን ጁሪ ስቴል አውት አለ አናቅም አለ ለፊውቸር ፍ አፍሪካ ቻይና ሪሌሽንሺፕ አናቅም። ከአሁኑ ግን ኮሎኒያል ነው ብለን ለመደምደም አንችልም ነው የሚለው። ከብዙ ሀገራት ጋር አፍሪካ ውስጥ ሪሌሽንሽፕ አለ። በየሀገሩ ደግሞ የቻይና ሶፍት ፓወር እየታየ ነው። ኮንፊሺየስ ኢንስቲትዩት የሚባል በየቦታው አለ። ኢትዮጵያም ውስጥ አንድ ሁለት ቦታ አይቸዋለሁኝ። ይሄ እንግዲህ ያው የቻይናን ካልቸር ቋንቋ ምናምን ለማስተማር ነው። እኔ እስከማውቀው ድረስ ትንሽ ሪሰርች አድርጌያለሁ ስለ ኦርዲነሪ አፍሪካንስ ቻይኒስ ሪሌሽንሽፕ። ብዙ ጊዜ በቻይናዎችን በሰላምና በጥሩ አስተሳሰብ ነው የሚያዩት አፍሪካኖች እና ይህን ያህል አኒሞሲቲ ያላቸውም ኢትዮጵያም ዙሬ ያች ያለሁኝ ቻይናዎች እንደሚታዩት በጣም ሀርድ ወርከርስ የሆኑ ታታሪ ሰዎች መሆናቸው ነው እና ይህን ያህል ሬሲዝም ያየሁት ነገር የለም። ግን አንዳንድ ቦታዎች ዛምቢያ ስንሄድ ኮፐር ዛምቢያ የታወቀው በኮፐር ነው። ቻይናዎች ኮፐር ማይኒንግ ውስጥ ከመንግስት ጋር ተስማምተው ብዙ ኮፐር ወደ ቻይና እየሄደ ነው ያለው እና ማይነርስ ሀቭ ዩኒየን እና ዩኒየኑ እና ደሞዝ ጭማሪ መንፈልግበት ጊዜ ትንሽ ችግር መቷል። አንዳንድ ጊዜም የዛምቢያ መንግስት ማይኖሮችን ያለ አግባቡ ይዞ የሚንቀጠቀጥበት ጊዜ አለ እና እዛ እዛ ላይ ችግር አለ። ሳውዝ አፍሪካም ችግር አለ። ነገሩ ደግሞ ምንድን ነው? የአፍሪካ ፖለቲከኞች ደግሞ ፓርቲክላር አንዳንድ ዌስት አፍሪካ አገር፣ አንዳንድ ወደ ታች ወደ ዛምቢያ ሆናም ነገር የቻይና አፍሪካ ሪሌሽንሽፕን ፖለቲ ሳይዝ አድርገው ስልጣን ለመያዝ ይፈልጋሉ። አንድ ሰው ነበረ፣ የዛሬ ሶስት ዓመት ለፕሬዚደንትነት ካንዲዴት ነበረ እና እኔን ከመረጣችሁን ቻይናን ጥርግ አድርጌ አስወጣችሁ ብሎ ሲዝት፣ ምን ሲል ምን ሲል እና ብዙ ሰው መረጠው። በሳምንቱ ቤጂንግ ሂዶ ነጎሽት ያደረግ ነበር፣ እንደውም ግንኙነቱን ከአገሩ ጋር ለማጠራር። ቻይና አፍሪካ ሪሌሽንሽፕ ኮምፕሌክስ ነው። መልታፋሴት ነው። አፍሪካ ትልቅ ሀገር ነች። አንድ ቢሊዮን ህዝብ፣ ሀምሳ አራት ሀገር ፈጽሞ ጀነራላይ ለማድረግ የሚቻል ነገር አይደለም። እንደውም የጻፍኩት ይህንን መጽሐፍ ቻይና ኢትዮጵያ ዘ ሎንግ ተርም ፐርስፔክቲቭ ይሄ ባይላተራል ስታዲ ባይላተራል ፖለቲካል ኤኮኖሚክ ሴኪሪቲ ሪሌሽን ከቻይና ጋር አላት። ይህንን ዲቴይሎችን አምፓክ ለማድረግ ነው። እና በጠቅላላው ግን ስደመድመው ቻይና አፍሪካ ሪሌሽን ጥሩ መስመር ላይ ነው ያለው እስካሁን ድረስ። አንዳንዶቹ እንደሚሉት ትልቅ ኢምፔሪያል ሀገር ኮሎናይዝ ሊያደርግ ነው አፍሪካ የመጣው የሚባለው ነገር እስካሁን ድረስ አልሆነም። ለወደፊት ሊሆን ይችላል፣ አናውቅም ሌላው ቻይና በመላው ዓለም እጅግ አስገራሚ በሆነ መልክ ከፍተኛ የሆነ የምጣኔ ሀብት እድገት ላይ ደርሰዋል። እንደዚሁም በሚሊዮን የሚቆጠሩ ሰዎችን ከድህነት አረንቋ ለማውጣት ተችሏል። በርግጥ ወደፊትም ብዙ ስራ መሰራት የሚጠይቅም ቢሆን አሜሪካ በአንድ በኩል ዓለም አቀፍ ነበራት ተጽዕኖ እየተዳከመ ይገኛል። አሁንም ድረስ በርግጥ አከራካሪ ነው። ከዚህ በኋላ የሚቀጥለው ዓለምን ግንኙነት በመቀየሱ ወይም ተጽዕኖ በማሳደሩ በኩል ቻይና ከአሜሪካ የበለጠ ተጽዕኖ ይኖራታል የሚሉ አተያይ ሰጪዎች አሉ። በሌላ በኩል የለም አሜሪካ ተዳከመች እንጂ አሁንም ወደፊትም የመሪነቱን ጉዳይ ትቀጥላለች ብሎ ተስፋ የሚያደርጉ አሉ። በሶስተኛ አማራጭነት ሄ ሳይሆን ከዚህ በኋላ በአለም ላይ ቻይናም ሆነ አሜሪካ በዋናነት ተጽዕኖ አሳድረው በዓለም ላይ የፖለቲካም ሆነ የምጣኔ ሀብት ተጽዕኖ አሳድረው መቀጠል አይችሉም። ይልቁንም የጋርዮሽ የሆነ ተጽዕኖ ማሳደር ነው የሚቻለው የሚል አሳሰብ ያላቸው ወገኖች አሉ። ቻይና የተወሰነውን አካባቢ ተጽዕኖ ብታደርስ፣ ያኛው የተወሰነውን አካባቢ ራሽያም እንደዚሁ የሚል አመላከት አለ። በሶስተኛነት የእርሶ አተያይ ምንድን ነው? ወደ ቻይና ያመዝናል? ወደ አሜሪካ ወይስ የሶስትዮሽ ሆኖ ይቀጥላል? ይሄ ጥያቄ በጣም ቆንጆ ነው። ደግሞ በጣም ከባድ ነው። ምክንያቱም ይሄ ራሱ ጥያቄ አሁን ይሄ ውድን ስድስት ወር ትልቅ ትላልቅ አበይት ኮንፈረንስ የተደረጉበት ነው። በዚህ በዋሽንግተን ዲሲ ኤሪያ እና በኒውዮርክ ኤሪያ፣ በፎረን ፖሊሲ ሰርክልስ፣ በትላልቅ ዩኒቨርሲቲዎች ውስጥ ይሄ በጣም ብዙ ምሁሮች በምዕራባውያንም ሆነ የኤዥያም የሚነጋገሩበት ጉዳይ ነው። ነገሩ እንግዲህ ምንድን ነው ቁም ነገሩ እንግዲህ ኤምፓየር ይነሳል፣ ኤምፓየር ይወርዳል እና ይሄ የታወቀ ነገር ነው። ግን ለምሳሌ እንግሊዞች ኤምፓየር ነበሩ እና ፓወራቸው ከአንደኛ ዓለም ጦርነት በኋላ ነው እየወረደ የሄደው እና የአሜሪካ ፓወር ወደ ላይ መውጣት እየጀመረው እና ቁልፍ ጊዜያቶች አንዱ ወደ ላይ ሲወጣ ሲወጣና አንዱ ወደ ታች ሲወርድ ብዙ ተወሳስቡ ነገሮች አሉ። አንተ እንዳልከውም በቻይናና አሜሪካኖች አለ ምዕራብም አለ ሜን አውሮፓም አለ ራሽያም አለ ማለት ነው። በጠቅላላው ግን እኔ ሳየው አሜሪካን ሀገር ያሉ ሃርድ ላይነርስ ፎረን ፖሊሲ ኤስታብሊሽመንት ያሉት ኮርስ ህልቅ ይዟቸዋል። የፈለገው ነገር ይምጣ እኛ ወደታች አንሄድም። ገና የአሜሪካ ሴንቸሪ ሁለት መቶ ሶስት መቶ አመትም እኔ ነው የሚሄዳል የሚሉም አሉ። ብልህ የሆኑ የሰከኑ የበሰሉ ግን ያ ያሉ ወጣም ወረደም ስታየው የአሜሪካ ነገር ፖፕሌሽኑ ሶስት መቶ ሚሊዮን ነው። ቻይና ዋን ፖንት ትሪ ቢሊዮን ነው። የዩኤስን ጂዲፒ ስታየው ና የቻይናን ጂዲፒ ስታየው የቻይና ጂዲፒ አሁን የአሜሪካን ጂዲፒ በጣም ፈጥኖ ቀርቧል፣ ሊያልፈውም ይችላል። የአሜሪካን ኢኮኖሚ እና የቻይና ኢኮኖሚ ደግሞ ስታየው በአጭሩ የማኒፋክቸሪንግ ሴክተሩ ሴክተሩ አሜሪካ ያለው ወደ ውጭ ብዙ ያለው አውትሶርስ ዶኖ እንደውም ግማሹ ቻይና ነው ያለው ነው ምለው። ስለዚህ በኢኮኖሚ በኩል በአንዳንድ ነገሮች ላይ አሜሪካኖች ኮምፓሬቲቭ አድቫንቴጅ አላቸው። በሚሊተሪ ለምሳሌ በሚሊተሪ የቴክኖሎጂ በዛ በዛ ኮምፓሬቲቭ ባለባለጠች አላቸው። ዋና ናቸው የዓለም በመድኃኒትም የመሳሰለ ነገር መጪው ቴክኖሎጂ ሎንግ ተርም እንደ ሮቦቲክስ የመሳሰሉን ነገር ብዙዎች ከቲንግ ኤጅ የሆኑ ቴክኖሎጂዎች የሚገኙት ኤዥያ ወደ ቻይና ነው ያለው እና የኢንጂኒሮችን ቁጥር ብትደምር ቻይና ያለው እና ኢንጂኒሮችን ቁጥር ያለው አውሮፓ እና ዩ ኤስ ብታስተያየው ሰማይና መሬት ነው። የዶክተሮቹ ቁጥር ሜዲሲን እንኳን ስፔሻሊስት ያለውም ግን በጣም ዲቪዥን ኦፍ ሌበር የበዛበት ፊልም ነው። እና በብዙ ነገሮች ላይ ኤዥያዎች ቻይናዎች አድቫንቴጅ አላቸው። እና ዋና ነገሩ ግን ማን ይመራል ይሄን አለምን ለወደፊት? ወይ ተስማምተው ሊመሩ ይችላሉ፣ ሶስቱ ትሮይካ ራሽያኖችና ቻይናዎችና ዩ ኤስ ወይም አንዱ ወደ ላይ ብቅ ሊል ይችላል። ለእኔ ኮንሰርን የሚያደርገኝ የአፍሪካ ነገር ነው። ለእኔ ኮንሰርን የሚያደርገኝ የኢትዮጵያ ጉዳይ ነው እና አፍሪካ ወይንም ኢትዮጵያ እነዚህ ኃያላን መንግስታት ሲፎካከሩ ወደ ላይ ሲወጡ ተስማምተውም ሆነ አንዱ ወደ ላይ ሲወጣ የእኛ እጣ ፈንታ ምንድን ነው ነው እና የእኛ እጣ ፈንታ ምንድን ነው ለማለት ፎርስ የእኛ ኢትዮጵያውያን ጠንካራ የሆነ የመንግስትና ዩናይትድ የሆነ ኢንስቲቱሽንስ መፍጠር አለብን። ይህንን ነገር ከዚህ ነገር ውስጥ አድቫንቴጅ ለማግኘት እና ሀገራችንን ለማልማት ማለት ነው። በዩናይትድ ስቴትስ በኖቬምበር ሶስት ምርጫ ይካሄዳል። ፕሬዚደንታዊ ምርጫ በጆ ባይደን የዲሞክራቱ ፕሬዚደንታዊ እጩ በአሁኑ ወቅት ባለው የህዝብ አስተያየት መሰረት ከፊት ቀድሞ ነው ያሉት። ምናልባትም የመመረጥ እድላቸው ሰፍቶ ይታያል። በአሁኑ ወቅት እንደሚያውቁት የመጨረሻው ሳምንት ላይ የሚሆነው ነገር ወይም አንድ ቀን ሲቀር የሚሆነው ነገር አይታወቅም። በፖለቲካ ዓለም ውስጥ አንድ ሳምንት ረጅም ጊዜ ነው ይባላል እና ጆ ባይደን ከተመረጡስ ለአፍሪካና ለኢትዮጵያ ምን ማለት ነው? ወይም ደግሞ የትራምፕ ዳግም መመረጥ ለአፍሪካና ለኢትዮጵያ ይሄን ምርጫ ምንም ፋይዳ ምክንያቱም ፈንዳሜንታሊ አንድ ሀገር እንደ ዩኤስ የመሰለ ፎሬን ፖሊሲ ለመቀየር ወንዝ ላይ ትልቅ መርከብ እንደማዞር ነው። በአጭሩ የሚቀየረን ነገር አይደለም የዩኤስ ፎሬን ፖሊሲ ዩኤስ ፎረን ፖሊሲ የራሱ ኤስታብሊሽመንት አለው፣ የራሱ አቅጣጫ አለው። ይህንን ኤርክራፍት ካሪየር አዞራለሁ ማለት ወንዝ ላይ አይቻል። ፎረን ፖሊሲን ለመቀየር ከባድ ነው። በአጭር ጊዜ የሚደረግ ነገር አይደለም። የሚቀየረው ኢንፎርም ይሆናል እንጂ ኢንሰብስታንስ አይደለም ለማለት ነው። ከም ፕሮፌሰር አረን ተስፋዬ በዊሊያም ፓተርሰን ዩኒቨርሲቲ የፖለቲካል ሳይንስ ዲፓርትመንት ዋና ኃላፊና ቻይና ኢን ኢትዮጵያ መጽሐፍ ደራሲ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ።